ugguruu inni jedhu garuu torban kana keessa murtaa'uuf kan jiru ta'uun ibsameera. የአሜሪካ ድምፅ ራዲዮ ጣቢያ ነው። በማይካድራ ከተማ በተፈጸመ ጥቃት ቁጥራቸው ስድስት መቶ የሚደርስ ሰላማዊ ሰዎች ተገድለዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን የሰመኮ አስታወቀ። እንደዚህ አይነት ጭካኖች ሊፈጸሙ እንደቻሉ ያሳስባል። በእውነትም ግን የሆነ ሚሰብር ነገር ስሜት አለው ከምንመለከተው ከምናየው ከምንዳስሰው ውጭ በጠረን እንኳን ከፍተኛ የሆነ ለማንኛውም ሰው የሚረብሽ ነገር አለው። አስከሬሞች እንደዚህ ወድቀው ስታይ ና በማይካድራ አብርሃጅራ፣ በሳንጃ፣ በዳንሻ፣ በሁመራና በጎንደር የተለያዩ አካባቢዎች በመዟዟር ጥናት ያካሄዱት ከኢሰመኮ አጥኚዎች መካከል አንዷ ሃይማኖት አሸናፊ ናቸው የሰማችኋቸው በሌላ ዜና አምነስቲ ኢንተርናሽናል የኢትዮጵያ መንግስትና ህዝባዊ ወያኔ ሀርነት ትግራይ ህወአት በሚያካሄዱት ውጊያ ከውጊያው ጋር ምንም ግንኙነት የሌላቸውን ሰላማዊ ዜጎች ደህንነት እንዲጠብቁ ስለ አሳስቧል። ማሳሰቢያ ለሁለቱም ወገኖች ነው። በተለይ ደግሞ ሰብአዊ ከለላ መጠቀምም ልክ አይደለም። ለጦርነት ተገቢ ታርጌት ወይም ደግሞ ተገቢ ኢላማ ሊሆኑ የሚችሉ ምሳሌ የሚሊታሪ ካምፖችን ከባድ መሳሪያዎችን፣ ለሚሊታሪ አገልግሎት ማገልገያዎችን በሙሉ በሲቪሊያን ባሉበት አካባቢ ማስቀመጥም የጦር ወንጀል ሊሆን ይችላል። የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች አጥኚ ፍስሀ ተክሌ ናቸው የሰማችኋቸው። ሙሉ ዘገባውን በዕለቱ አቢይ ርዕስ ይዘናል። ጤና ስጥልኝ። እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ህዳር 15 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ ስትልኝ፣ እንደምናመሻችው አድማጮች ዜናዎቹን የማሰማችው ቆንጂት ታየ ነኝ። የህወሀት መሪዎች እጃቸውን እንዲሰጡ በኢትዮጵያ መንግስት የተሰጠው የሰባ ሁለት ሰዓታት የጊዜ ገደብ እየቀረበ ባለበት በአሁኑ ወቅት ዓለም አቀፍ የመብት ቡድኖች የመንግስቱ የመከላከያ ኃይሎች የሰላማዊ ዜጎችን ደህንነት ቅድሚያ ትኩረት እንዲሰጡ እየተማጸኑ ናቸው። በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በትግራይ ክልል ስላለው ሁኔታ ዛሬ ማክሰኞ ለመጀመሪያ ጊዜ ይነጋገራል ተብሏል። ይህም የውጊያው ጉዳይ በተመለከተ ያለው የዓለም አቀፉ ማህበረሰብ ስጋት እየጨመረ መሆኑን ያመላክታል ተብሏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህወሀት መሪዎች እስከ ነገ ረቡዕ ባለው ጊዜ ውስጥ እጃቸውን እንዲሰጡ አሳስበዋል። የመጨረሻ ጥሪ መሆኑንም ተናግረዋል። በትግራይ ክልል የተጀመረው ሕግ የማስከበር እርምጃ ሁለተኛ ምዕራፉ ተጠናቆ ወደ ሶስተኛ ምዕራፍ እየተሸጋገረ ነው ያሉት ጠቅላይ ሚኒስትሩ ሰራዊቱ ወደ መቀሌ እየተጠጋ በመሆኑ የመቀሌ ከተማ ነዋሪዎች ህግ በማስከበር እርምጃው ከሰራዊቱ ጎን እንዲቆሙ ሲሉ ጠቅላይ ሚኒስትሩ ጠይቀዋል። የኢትዮጵያ የመከላከያ ኃይሎች መቀሌ ከተማን በ50 ኪሎ ሜትር ርቀት መክበባቸውን ትናንት ተናግረዋል። የክልሉ መሪ ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው ይህን አስተባብለዋል። የመንግስቱ ኃይሎች ይህን የሚናገሩት ሽንፈታቸውን ለመደበቅ ነው ብለዋል። ላለፉት ሶስት ሳምንታት በክልሉ መገናኛዎች እንደተቋረጡ በመሆናቸው መረጃዎችን ለማጣራት አዳጋች ሆኗል የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ዲሬክተር ዲፕሮስ ሙቼና ትናንት ሰኞ ባወጡት መግለጫ የኢትዮጵያ ፌዴራል መከላከያ ኃይሎች መቀሌን ለመክበብ እየተዘጋጁ ባሉበት በአሁኑ ወቅት ሲቪሎችን እና ሲቪላዊ ስፍራዎችን ሆን ብሎ ማጥቃት በዓለም አቀፍ ሕግ የተከለከለ በጦር ወንጀል የሚያስጠይቅ መሆኑን ለሁሉም ወገኖች አምነስቲ ኢንተርናሽናል ሊያስታውስ ይወዳል ብለዋል። ከትግራይ ክልል ከ30 ሺህ የሚበልጡ ሰዎች ወደ አጎራባች ሱዳን መሰደዳቸውን የተባበሩት መንግስታት ትናንት ተናግሮ የሰላማዊ ሰዎች ደህንነት እንዲጠበቅ እየቀረቡ ያሉ ጥሪዎችን አስተጋብቷል። የጸጥታው ምክር ቤት ዛሬ በኢትዮጵያ ውጊያ ዙሪያ እንደሚነጋገር ከኒውዮርክ ምንጮች ናቸው የጠቆሙት። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ በትናንት እለታዊ ገለጻቸው በውጊያው የተጠመዱ ሰዎች ማንነታቸው በጎሳ ሳይለይ ለደህንነታቸውና እርዳታም ፍለጋ በነፃነት ጥቃት ሳይደርስባቸው በሀገር ውስጥም ይሁን በዓለም አቀፍ ድንበሮች አቋርጠው መንቀሳቀስ እንዲችሉ ማድረግ አጣዳፊ ጉዳይ መሆኑን የሰብአዊ እርዳታ ባልደረቦቻችንም እያሰመሩበት ያለ ጉዳይ ነው ብለዋል። ቆየት ብሎ በደረሰን ዜና ደግሞ የጸጥታ ምክር ቤቱ በትግራይ ክልል እየተካሄደ ስላለ ውጊያ ዛሬ ሊያደርገው የነበረው መደበኛ ያልሆነ ውይይት ለሌላ ጊዜ መተላለፉን ቪኦኤ ለመረዳት ችሏል። ከኢትዮጵያ እየተሰደዱ ሱዳን የሚገቡ ተፈናቃዮች ቁጥር ከአርባ ሺህ መብለጡን የተባበሩት መንግስታት የስደተኛ ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ባለፉት ቅዳሜና እሁድ ብቻ ከአምስት ሺህ በላይ ሴቶችና ህጻናት ድንበር ማቋረጣቸውን የኮሚሽነሩ ቃል አቀባይ ባባር ባሎች አስታውቀዋል። ዝርዝሩን ሶሎሞን አባተ ያቀርባል። የስደት ጉዳዮች ከፍተኛ ኮሚሽነሩ ከአጋሮቹ ጋር በመሆን ለስደተኞቹ ምግብና ሌሎችም ለህይወት ደራሽ እርዳታ እያደረሰ መሆኑን ዛሬ ቢያስታውቅም የሚፈለገው የድጋፍ መጠን በእጁ ካለው ጥሪት በላይ መሆኑን፣ የማቅረቢያ አገልግሎቶችና ሌሎችም የሎጂስቲክስ ችግሮች እንዳሉበት፣ እያደገ ለመጣው መፈናቀል ተጨማሪ መጠለያዎች እንደሚያስፈልጉም ገልጿል። ሶስት መቶ ለሚሆኑ ህጻናትና የሚያጠቡ እናቶች ተጨማሪ አልሚና ማገገሚያ ምግቦችን ማድረስ እንዳልቻለም የኮሚሽነሩ ቃል አቀባይ ባባ ባሎች ያወጡት መግለጫ ይጠቁማል። የተለየ ትኩረት የሚያስፈልጋቸውን ስደተኞች ለይተው ማወቃቸውንና አገልግሎት የሚያገኙበትን ሁኔታ ማመቻቸታቸውን፣ ትኩስ ምግብ እያቀረቡ መሆናቸውን፣ የውሃ ምንጮችና የመጸዳጃ ቦታዎች መሰራታቸውንም የኮሚሽነሩ መግለጫ ጠቁመዋል። ስደተኞቹን ከድንበር አካባቢ ሰባ ኪሎ ሜትር ርቀት ላይ ወደምትገኘው ኡምራቆባ ለማስተላለፍ እየሰሩ መሆናቸውን ቃል አቀባዩ ባሎች አመልክተው ባለባቸው የአቅም እጥረት ምክንያት ከትናንት ሰኞ ጀምሮ ማሸጋገር የቻሉት ስምንት ሺህ ሰው ብቻ መሆኑን ገልጸዋል። ኢትዮጵያ ውስጥ ደግሞ ትግራይ ውስጥ ስላሉ ተፈናቃዮችና የእርዳታ ሠራተኞች ጉዳይ ድርጅቱ በእጅጉ እየተጨነቀ መሆኑንም የሚናገረው የዩኤንኤችሲ አር የፕሬስ መግለጫ በግጭቱ ውስጥ ያሉ ወገኖች ሁሉ ሲቪሎችን ከጉዳት በመጠበቅ ዓለም አቀፍ ግዴታዎቻቸውን እንዲወጡ አሳስቧል። እርዳታ ሊደርስላቸው ለሚገባና ለሚያስፈልጋቸው ሰዎች ሁሉ ሊደርስ የሚችልበትን ነጻ ደህንነቱ የተጠበቀና የማይስተጓጎል ሁኔታን እንዲፈጥሩም በአጽንኦት ጠይቋል ኢትዮጵያ ውስጥ ያሉ መቶ ሺህ የሚሆኑ ኤርትራውያን ስደተኞች ደህንነት ጉዳይም አብዝቶ እንደሚያሳስበው ዩኤንኤችሲአር አስታውቆ ውሃ መድኃኒትና ምግብን ጨምሮ ለስደተኞቹ እጅግ የሚያስፈልጋቸው አቅርቦት ክምችት በአንድ ሳምንት ውስጥ እንደሚያልቅ አስታውቋል ማንም ቢሆን የጎሳና የዜግነት ማንነቱ ግምት ውስጥ ሳይገባ አፋጣኝ ድጋፍና ለሁሉም መድረስ እንዲቻል ዓለም አቀፍና የሀገር ውስጥ ወሰኖች ሁሉ ለሰብአዊ አገልግሎቶች ክፍት እንዲደረጉ የመንግስታቱ ድርጅት የስደት ጉዳዮች ተቋም አጠንክሮ ጠይቋል። ሶሎሞንን አመሰግናለሁ። ሶማሊያ በቅርቡ በሀገሪቱ በሚካሄደው ምርጫ ሊፈጠሩ የሚችሉ አለመግባባቶችን መፍታትም። ሶሎሞንን አመሰግናለሁ ሶማሊያ በቅርቡ በሀገሪቱ በሚካሄደው ምርጫ ሊፈጠሩ የሚችሉ አለመግባባቶችን መፍታት የሚችሉ ባለሙያዎች ማሰልጠን ጀምራለች። የፕሬዝደንታዊ ምርጫው እጩ ተፎካካሪዎች ግን ባለሙያዎቹ ገለልተኛ አይደሉም ሲሉ ቅሬታ እያሰሙ ናቸው። ተቃዋሚዎቹ መንግስት የአለመግባባት መፍቻ ኮሚቴው በፕሬዝደንት መሐመድ አብዱላሂ ፋርማጆ ደጋፊዎች የተሞላ ነው ይላሉ። ቀኝሽን፣ ለዘገባው አመሰግናለሁ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ተመራጩ ፕሬዚደንት ጆ ባይደን ስርዓት ያለው የአስተዳደር ርክክብ እንዲከናወን እንደ አውሮፓ አቆጣጠር በ964 ዓ ም በተደነገገው ህግ መሰረት የተወሰኑ የመንግስት ግብዓቶችና አገልግሎቶችን ማግኘት እንደሚችሉ የፌዴራሉ መንግስት የጠቅላላ አገልግሎቶች አስተዳደር ጂኤስኤ ውሳኔ ላይ ደርሷል። ጆ ባይደን ከአሁን እስከ በዓለ ሲመታቸው ማለትም በአውሮፓውያን ጥር ሀያ ባለው ጊዜ ውስጥ አስተዳደራቸውን እየመሰረቱ ይቆያሉ። አስተዳደሩን ሲረከቡ የፖሊሲ ራዕዮቻቸውን ተግባራዊ የሚያደርጉ የሚያደርጉና የብሔራዊ ጸጥታ ጉዳዮች ላይ በአስቸኳይ ስራ እንዲጀመር የሚያደርጉ ባለስልጣናትን እየሾሙ ይቆያሉ። የጆ ባይደን የሽግግር ቡድን የፌዴራል መንግስቱ የኢንተርኔትና የኢሜይል አገልግሎት የተሰጠው ሲሆን ወዲያውኑም ቢልድ ባክ በተር ቤተር ዳት ጋብ የተሰኘ ዌብሳይት ከፍቷል። በተጨማሪም ተመራጩ ፕሬዚደንት በሚስጥር የሚያዙ የብሔራዊ ጸጥታ ስጋት ጉዳዮችን ይፋ ባልሆነ መንገድ የሚወሰዱ ወታደራዊ ኦፐሬሽኖችና የትራምፕ አስተዳደር ወታደራዊ ኃይል ለመጠቀም የሚወስደው ውሳኔ ቢኖር መረጃ ማግኘት ይችላሉ። የጆ ባይደን የሽግግር ቡድን ለሽግግር ስራዎቹ እስከ 6.3 ሚሊዮን ዶላር የሚደርስ የፌዴራል መንግስት ገንዘብ ወጪ ማድረግ የሚችል እንደሆነም ተመልክቷል። በተዛመደ ዜና ተመራጩ ፕሬዝደንት ጆ ባይደን ለመጪው አስተዳደራቸው ያሰቧቸውን ዋና ዋና የዲፕሎማሲና የብሔራዊ ጸጥታ ተሿሚዎች ዛሬ ያስተዋውቃሉ። አንዱ ለውጭ ጉዳይ ሚኒስትርነት ያጫቸው ከቅርብ የውጭ ጉዳይ አማካሪዎቻቸው አንዱ የሆኑት አንቶኒ ብሊንከን ናቸው። የብሔራዊ ጸጥታና የውጭ ፖሊሲን በሚመለከት የምናባክነው ጊዜ የለም ብለዋል ባይደን። የቀድሞ የውጭ ጉዳይ ሚኒስትር ጆን ኬሪን ደግሞ የአየር ንብረት ጉዳይ ልዩ መልእክተኛቸውና የብሔራዊ ጸጥታ ምክር ቤት አባል እንዲሆኑ ያጯቸው መሆኑን ጆ ባይደን አስታውቀዋል። የሰባ አራት ዓመቷ የቀድሞዋ የፌዴራል ሪዘርቭ ሊቀመንበር ጃነት የለንንም ለገንዘብ ሚኒስትርነት እንዳጯቸው ዘገባዎች ጠቁመዋል። በዓለም አቀፍ የኮቪድ-19 ዜናዎች ብሪታንያ ከኮቪድ-19 ነፃ መሆናቸውን የሚያሳይ ማስረጃ ይዘው ከውጭ ሀገር የሚገቡ መንገደኞች ተለይተው የሚቆዩበት ጊዜ ከዛሬ ጀምሮ ከቀደመው አጠር ሊል እንደሚችል አስታውቃለች። በአሁኑ ጊዜ መንገደኞች ለ14 ቀናት ተለይተው መቆየት ያለባቸው ሲሆን በአውሮፓውያን ከታህሳስ 15 ጀምሮ ግን ብሪታንያ ከገቡ በኋላ ከአምስት ቀን በኋላ ከፍለው የመመርመርና አሁንም ውጤታቸው ከቫይረሱ ነፃ ከሆነ ተለይተው መቆየት አይኖርባቸውም ነው የተባለው። በጀርመን የ16 ክፍለ ግዛቶች ባለስልጣናት መጪው የፈረንጆች ገና በዓል ላይ የሚሰባሰቡ ቤተሰቦች ከቫይረሱ መጠበቅ ስለሚችሉበት መንገድ እየተወያዩ ናቸው። በዓሉ አንድ ሳምንት በፊት የእንቅስቃሴ ገደቦችን ጠበቅ ለማድረግ እና ከዚያም በአነስተኛ ቁጥር መሰባሰብን በመፍቀድ የቫይረሱን መዛመት ለመቆጣጠር ሊሞክሩ ነው የተስማሙት። ባለስልጣናቱ ነገ ከቻንስለር አንግላ መርክል ጋር በጉዳዩ ዙሪያ ይወያያሉ ተብሏል። የጣሊያን ጠቅላይ ሚኒስትር ጁሴፔ ኮንቲም መጪው የፈረንጆች ገና በዓል እንዳሳሰባቸው ገልጸው ሰው የበረዶ መንሸራተት ስፖርት ጉዞ እቅዶችን ከማውጣት እንዲቆጠብ ተማጽነዋል። በዚህ ሳምንት ተነጎዲያ ሐሙስ የምስጋና ቀን ወይም ታንክስ ጊቪንግ ዴይ በሚከበርባት ዩናይትድ ስቴትስም የቫይረሱ መዛመት ጉዳይ ስጋት ፈጥረዋል። ሰው ከቦታ ወደ ቦታ ከመጓዝ እንዲቆጠብና ብዙ ሰው የሚገኝበት የበዓል ድግስ እንዳያደርግ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ተማጽኖ እያቀረበ ነው። በአሁኑ ጊዜ በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ59 ሚሊዮን ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። ዩናይትድ ስቴትስ ከ12.4 ሚሊዮን በላይ የቫይረሱ ተያዦችን ይዛ እየመራች ስትሆን ህንድ 9.1፣ ብራዚል 6 ሚሊዮን ይዘው ይከተላሉ። በተዛመደ ዜና በኮቪድ-19 ወረርሽኝ ምክንያት ዓለም አቀፉ የአየር መንገድ ኢንዱስትሪ በዚህ እየተጠናቀቀ ባለው ባለውና በመጪው የአውሮፓ 2021 ዓ.ም ወደ 160 ቢሊዮን ዶላር የሚጠጋ ኬሳራ ያገኘዋል ተብሎ እንደሚሰጋ ዓለም አቀፉ የአየር ትራንስፖርት ማህበር አያታ አስታወቀ። አያታ ባወጣው መግለጫ የኮቪድ-19 ቀውስ የአየር ትራንስፖርት ኢንዱስትሪውን ህልውና አደጋ ላይ ጥሎታል ነው ያለው። ይህ ተሰናባቹ የአውሮፓ 2020 ዓ ም ለኢንዱስትሪው ከምን ጊዜውም የከፋ ዓመት ሆኖ እንደሚያበቃ ነው ያስጠነቀቀው። አያታ ባለፈው ሰኔ ወር ባወጣው ትንበያ የአየር መንገድ ኢንዱስትሪው በቀጣዮቹ ሁለት ዓመታት የ100 ቢሊዮን ዶላር ኪሳራ ይደርስበታል ብሎ ነበር። ይሁን እንጂ ወረርሽኙ በሁለተኛ ዙር መዛመቱን ተከትሎ የቀደመውን ትንበያውን በመከለስ በዘንድሮ ዓመት 118.5 ቢሊዮን፣ በመጪው 2021 ደግሞ 38.7 ቢሊዮን ዶላር ኪሳራ እንደሚያገኘው ነው የገለጸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ይታየን። ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ህዳር 15 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛው ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍ ኤም 943 ና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ጥቅምት 30 2013 ዓ ም በማይካድራ ከተማ በተፈጸመ ጥቃት ቁጥራቸው ስድስት መቶ ያህል ሰላማዊ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ኮሚሽኑ ዛሬ ይፋ ባደረገው የፈጣን ምርመራ ግኝት ባለው ከጥቃቱ በኋላ የምርመራ ቡድን ወደ ስፍራው በመላክ የተደረገ ጥናትን ተንተርሶ ዘግናኝ የሆነ የሰብአዊ መብት ጥሰት መፈጸሙን አረጋግጫለሁ ብሏል። ጥቃቱም የተፈጸመው በትግራይ ሚሊሻ አስተባባሪነት በሚታገዙና በወቅቱ በስልጣን ላይ በነበረው የአካባቢው አስተዳደር የጸጥታ መዋቅር እንዲሁም ሳምሪ በተባለ ኢ መደበኛ የወጣቶች ቡድን መሆኑንም ይፋ አድርጓል። በሌላም በኩል በሌላም በኩል ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል ኢትዮጵያ መንግስትና የህዝባዊ ወያኔ ሀርነት ትግራይ ህወሀት በሚያካሂዱት ውጊያ ከውጊያው ጋር ምንም ግንኙነት የሌላቸው ሰላማዊ ዜጎች ደህንነት እንዲጠብቁ ሲል አሳስቧል። በተጨማሪም መንግስት የሰብአዊ ረዴት አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻችም ጥሪ አቅርበዋል። በማይካድራ፣ በአብርሃጅራ፣ በሳንጃ፣ በዳንሻ በሁመራና በጎንደር የተለያዩ አካባቢዎች በመዟዟር ጥናት ያካሄዱት የኢሰመኮ አጥኚዎች መካከል አንዷ የሆኑት ሃይማኖት አሸናፊን ና የአምነስቲ ኢንተርናሽናሉን የአፍሪካ ቀንድ የሰብአዊ መብቶች አጥኚ አቶ ፍስሐ ተክሌን ያነጋገረችው ጽዮን ግርማ ተከታዩን ለዕለቱ አቬረሲዝ አቀርባለች። የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት አደጋዎች ምላሽ በሚል የሰብአዊ መብት ጥሰቶችን የሚያጣራ አዲስ ቡድን አቋቁሟል። ሃይማኖት አሸናፊም በዚህ ቡድን ውስጥ የሰብአዊ መብት አደጋዎች አጥኒ ናት። ኮሚሽኑ ጥቅምት 30 ቀን 2013 ዓ ምት በማይካድራ ተፈጽሟል የተባለውንና ና አምነስቲ ኢንተርናሽናል በቀደመ ሪፖርቱ ጭፍጨፋ ሲል የጠራውን የሲቪሎች ግድያ ለማጣራት ከተላኩት የአጥኒ ቡድን አባላት ውስጥ አንዷ ናት። ኮሚሽኑ ባወጣው ሪፖርት ላይም የምርመራ ቡድኑ ከህዳር አምስት እስከ ህዳር ዘጠኝ ሁለት ሺ አስራ ሶስት አመተ ምህረት ድረስ በማይካድራ ከተማ እንዲሁም በአብረሃ ጅራ፣ በሳንጃ፣ በዳንሻ፣ በሁመራ እና በጎንደር ከተማ ተዘዋውሮ በጥቃቱ ጉዳት ከደረሰባቸው ሰዎች ቤተሰቦች፣ ከአይን ምስክሮች፣ ከመጀመሪያ እርዳታ ሰጪዎች፣ ከሀገር መከላከያ ሰራዊት ወታደሮች እና በጉብኝቱ ጊዜ በስፍራው ከነበሩ የመንግስት ተቋማት የስራ ኃላፊዎችን ጨምሮ ከልዩ ልዩ ምንጮች መረጃ አሰባስቦ ሆስፒታሎችን ጎብኝቶ በሕክምና ላይ የሚገኙ ሰዎችና የሚመለከታቸውን አካላት በማነጋገር የተሰራ ሪፖርት መሆኑን ገልጿል። የቴሌኮሚኒኬሽን የውሃና የኤሌክትሪክ ኃይል አቅርቦት ወደ ተቋረጠበት ማይካድራ ከተማ በመጓዝ የአይንማኞችና ማኞች የጉዳት ሰለባዎችን በማነጋገር በተጨማሪም የጅምላ መቃብሮችንና የከተማውን ሁኔታ በመመልከት ሪፖርት መጠናቀሩን የምትገልጸው ሃይማኖት በተገኘው የጥናት ውጤትና በተጠቀሰው ዕለት በደረሰው ጥቃት ጭካኔ በተሞላበት ሁኔታ የተገደሉት አማሮችና ወልቃይቲዎች መሆናቸው ግልጽ ሆኗል ብላለች ለመረጃው በግብአትነት ያነጋገራችኋቸው እማኞች የጥቃቱ ሰለባ የሆኑትን ብቻ ነው ወይ የሚለው ጥያቄ ለአጥኒ ሃይማኖት ያቀረብነው ነበር በትንሹ አራት አምስት ከተሞች ላይ ቆይተናል ቀጥታ የማይካድራ ምርመራ ከመጀመሩ በፊትም ሌሎች ቆይታዎች ነበሩ በክልሉ ስለዚህ የተለያዩ ድምጾችን ለማካተት ሞክረናል ብለን ነው የምናምነው በማይካድራም ከተማ ግን የትግራይ ተወላጆችንም ጭምር አነጋግረናል። በቀጥታ በ ጥቃቱ ላይ ተሳትፎ ባይኖራቸውም እንዲያውም የሰዎችን ሕይወት ያተረፉ ናቸው ብለን ሪፖርቱ ላይ ጠቅሰነዋል። ባለው የግንኙነት መስመር መቋረጥ የተነሳ ቀድሞ አካባቢውን ሲያስተዳድር የነበረውን የትግራይ ክልል መንግሥትም ሆነ ልዩ ኃይል ምላሽ ማካተት እንዳልቻሉ ጨምራ የገለጸችው ሃይማኖት፣ ነገር ግን በማይካድራ በነበራቸው ቆይታ ሁሉንም ማዕዘኖች በመፈተሽ ጥልቅ ምርመራ ማድረጋቸውን ትገልጻለች። ዛሬ የወጣው ሪፖርትም የምርመራው ውጤት ሙሉ ክፍል ሳይሆን የመጀመሪያ ደረጃ ቀዳ ቀዳሚ ሪፖርት መሆኑን ትናገራለች። የኮሚሽኑ ሪፖርት በከተማው የጥቃቱ ሰለባ የሆኑት በአንድ አካባቢ ተሰብስበው በአንድ ቤት ውስጥ እስከ አስራ ሁለት ሰዎች ድረስ በመሆን የሚኖሩና በአካባቢው በተለምዶ ሳሉክ በመባል የሚጠሩ የጉልበት ሰራተኞች የዘንድሮን የመኸር ወቅት ምርት ለመሰብሰብ ከመስከረም ወር ጀምሮ በማይካድራ ከተማ ተሰባስበው ነበር፣ ይላል ሪፖርቱ። የአጥኒ ቡድኑ አባሏ ሀይማኖትም በእለቱ በእነዚህ የቀን ሰራተኞች ላይ የተፈጸመው ጥቃት ቀደም ብሎ በተጀመረ ዝግጅት የተሰራ ነው ትላለች። ካሰው ደግሞ ከጥቅም ዝግጅት የጀመረ በመሆኑ ያረጋገጠንበት ነው። የመጀመሪያ ግኝታቸው የአማራ ተወላጅ የሆኑ የማይካድራ ሚሊሻ አባላት ቀድሞ ዲሳራ ከማድረግ ጀምሮ ያሉ የተለያዩ ዝግጅቶችን በተለይ ደግሞ በፌዴራል መንግስቱ ና ትግራይ ክልል በፊት ሄለስ በሚባለው መካከል ግጭቶች ከተከሰቱ ጀምሮ የአማራና የልቃይቲ ተወላጆች ከከተማ ሊወጡ ሲሞክሩ መከልከል እንደነበረ እሱን ለመታዘችልና ቅድመ ዝግጅት መኖሩ አንደኛው ፈጣን ምርመራ ግኝት ነው ማለት ነው። በዚህ ምርመራ ሌላ የተገኘው ውጤት በእለቱ ምን እንደተፈጠረ ጥቃት አድራሹ ማን ነው የሚለውን እንደሆነን ጨምራ ታስረዳለች። ሃይማኖት በቆይታችን ያልተነሱ ቦዲዎችን አግኝተናል ወይም ያልተቀበሩ ማለት ነው። የማስክሬቦችን ሄደን በአይናችን ተመልክተናል። የጅምላ መቃብሮችን አግኝተናል። በአሁን ማረ ቤተክርስቲያን ውስጥ የሚገኝ ጅምላ መቃብር ተመልክተናል። በተጨማሪም ግን የጥቃቱ ሰርቫይቨሮች እንዲህ ጥቃቱ ባይደርስባቸውን ጥቃቱን የታዘቡ ሰዎችን ነዋሪዎችን ለማነጋገር ችለናል። እንዲሁም ሪፈራል ቼኑን በመከተል በተለያዩ ሆስፒታሎችን ተገኝተ ሐኪሞችን ስለደረሱ ቴክኒካል ማስረጃዎችን ሰብስበናል ማለት ነው። እና ዋና ዋና የሚባሉት ፋይንዲንጎች እነዚህ ናቸው። ሌላው ግን ጥቃቱን ፈጽሟል ተብሎ የሚባለው ቡድን ማን ነው የሚለው ያው ትልቁ ጥያቄ ነበረ በቆይታችን ያለምንም ምንም ብዥታ ማለት እችላለሁኝ ጥርት ባለ መልኩ ያገኘ ነው። ሳምሪ የሚባል አንድ የወጣቶች መደበኛ ያልሆነ ወይም ኢ መደበኛ ቡድን ነበረ። ይሄ ቡድን በማይካድራ ከተማ የሚኖሩበት ሰፈርም አለው ሳምሪ የሚባል። በዛ ሰፈር የሚኖሩ ወጣቶች ናቸው ፐርፔትሬተር ተብለው ወይም ጥቃት አድራሽ ተብለው የተጠቀሱት። ነገር ግን የከተማ አስተዳደሩ ተሳትፎ እነሱን በማገዝ የሰማ ነው ከአስር እስከ የሳምሪ ቡድን አባላት በሁለት አካባቢ ሚሊሻ በመታገዝ ነው የሚመጡት። በግራና በቀኝ ሚሊሻዎች ይቆማሉ። እነሱ ደግሞ ያው የመከላከል ግዴታቸውን ወደ ጎን በመተው ለነዚህ የሳምሪ ቡድን ድጋፍ ማበረታቻ እና ደግሞ ከእነሱ ለማምለጥ ለሚሞክር ሰው ደግሞ ትንሽ ጉልበት ስላለው በጥይት ተኩስ በማሰማት አንዳንዴም በመምታት ድጋፍ ሲሰጡ እንደነበረ ይህንን ተረድተናል። ምናልባት ድንግቱ አስኳል ሊባል የሚችለው ይሄኛው ነው ብዬ አስባለሁ። ማይካድራም ከሌሎችም የአካባቢው የትግራይ ክልል ከተሞች በጦርነቱ ምክንያት ወደ ሱዳን የተሰደዱ ሰዎች በአንጻሩ ማይካድራ ውስጥ ግድያ እንደተፈጸመ ኤፒ ላይ ለምሳሌ በአማራ በኩል የጭካኔ አፈጻጸም ድርጊት እንደነበረ የጠቀሱት አለ። ስለ እሱ የሰብአዊ መብት ኮሚሽን ያገኘው መረጃ አለ። ለማጣራት ሞከረናል ነገር ግን ለጊዜው ይህንን ማግኘት አልቻልንም። እንደ ቀድመ እንደጠቀስ ነው ፈጣን ምርመራ ነው። እንደ ሌሎች የኮሚሽኑ ምርመራዎች ወራትን ፈጭቶ መደበኛ ምርመራ አይደለም። በተለይ ይሄ የሰብዓዊ መብት አደጋዎች ምላሽ ቡድን የሚባለው የተቋቋመለት አላማ ነው፣ ይሄ ፈጣን የሚባሉ እንደዚህ አይነት ምርመራዎችን ማካሄድ። ስለዚህ ሁሉንም አስፔክት ለጊዜው ማግኘት አልቻልንም። ነገር ግን ብዙዎቹን ሁኔታዎች ከግምት በመክተትን የመጨረሻው ድምዳሜያችን ላይ ተጽዕኖ ያመጣሉ ያላቸውን ነገሮች ግን ለማጣራት ሞክረናል። ይቀጥላል ምርመራው። ስለዚህ በቀጣይ በምናወጣው ዝርዝር ሪፖርት ላይ የሚኖር ከሆነ እና ይሆናል። ለጊዜው ግን ያገኘነው መረጃ ይሄ ነው። በሪፖርቱ ላይ እንደተጠቀሰው በማይካድራ ከተማ አንዳንድ ነዋሪዎች በፌዴራሉ ወታደሮች ተሸንፎ እየሸሸ የነበረው የትግራይ ሚሊሽያና ልዩ ኃይል ያጠቃናል በሚል ስጋት ሸሽተው ወደ በረሃ የእርሻ ቦታ ወይም በረሀት ወደምትባል የሱዳን አዋሳኝ ከተማ ለመውጣት ሲሞክሩ በከተማው አራት ዋና ዋና መውጫዎች በተቋቋሙ ኬላዎች ላይ በተሰማሩ ሚሊሻና ሳምሪ የሚባል የትግራይ ተወላጆች መደበኛ ያልሆነ የወጣቶች ቡድን ተመልሰው ወደ ቤታቸው እንዲገቡ መገደዳቸውን ይገልጻል። ሃይማኖት ይህንን ሁኔታ ታስረዳለች። የፌዴራሉ መንግስት የህግ ማስከበር ዘመቻ ብሎ የሚጠራው ማለት ነው። እሱ ግጭት መከሰት ከጀመረ ጀምሮ ከሁለቱም ወገን ይሄ ማለት ከትግራይ ተወላጆችም እንዲሁም ከአማራና ከወልቃይቴም የመሰደድ ፍላጎቶች እንደነበሩ አይተናል። ይሄ ምንድን ነው? በተለይ የመከላከያ ሰራዊት እያሸነፈ ነው የሚለው መረጃ ሲመጣ በተለይ ሴቶች እና ህፃናት የሆኑ የትግራይ ተወላጆች የአካባቢውን ለቀው እንዲወጡ እርዳታ ሲደረግ እንደነበር እና የአማራ ና እና የወልቃይት ተወላጆች ግን ሲመለሱ በተለያዩ ኬላዎች ወደ ከተማው ሲመለሱ እንደነበር ያሉት መረጃዎች ጠቁመዋል። ሌላ በዚህ መግለጫ ላይ የጠቀሳችሁት ወደ አብርሃ ጅራ ሳንጃ ዳንሻ ሁመራ እና ጎንደር አካባቢዎች መዘዋወራችሁን ነው። እና አካባቢዎቹ ግን ምን ይመስላሉ? አሁን እንግዲህ ከሩቆ ነን ስንሰማ የጦርነት ቀጠናዎች መሆናቸውን ነው የምንሰማው፣ እና በአካል ሄደሽ አይተሻል። ምን ይመስላል? አሁን አካባቢ ነው እንግዲህ እኛ በነበረን ቆይታ ጊዜ ብዙ አክቲቭ የሚባል የጦርነት ሁኔታ አልተመለከትም፣ ግን እንደነበረበት ያስታውቃል። የተለያዩ ነገሮችን በአይናችን ተመልክተናል። በተለይ ግን ይሄ ማይካድራና አካባቢው በሪፖርታችን እንደጠቀስ ነው ከፍተኛ የሆነ ሽታና ጠረን የሚታይበታል። ምናልባት ከዚህ ማሳከር ጋር ይገናኛል ብለን ነው የምናምነው። ከተማውም እንዲሁም ወደ ከተማው አቅራቢያ ያሉ እነዚህ በረሃ ይሏቸዋል እነሱ። ወይም የሰፋፊ የማሽላ እርሻዎች ማለት ነው። የማሽላና የሰሊት እዛም አካባቢ ሰዎች አንዳንዶቹ ከነ ውንድራቸው ወደዛ ከነ ጉዳታቸው ወደዛም ልቀው ህይወታቸው ያለፈ እንዲሁም አስከሬኖችን ተሰብስበው ወደ እነዚህ ቦታዎች ሳይጣሉ እንዳልቀረ የተለያየ መረጃዎችን አግኝተናል። ከተማውም እንደዚሁ ከፍተኛ የሆነ ምናልባት ለሰው ልጅ የሚረብሽ አይነት ቀረኖች ነበሩት። ያው ያልተሰበሰቡ አስክሬኖች ስላሉ እኛም መመልከታችንን በሪፖርታችን ሊያመላክተናል። በደንብ የሚያስታውቅ አካባቢ ነው ማለት እችላለሁ። ግጭቶች እንደነበሩበት የሚሰደዱ ሰዎችንም ተመልክተናል። እቃዎቻቸውን ተሸክመው እናቶች ህጻናትን ይዘው ተልቅ ተልቅ ያለ እቃ ተሸክመው ወደ ተለያዩ አካባቢዎች ሲሰደዱ በመኪና ስናልፍ አይተናል። ሰብአዊ መብት ኮሚሽን ሰራተኞች ናችሁ፣ በእርግጥ ሪፖርት ስልታጠናክሩ ነው የምትሄዱት እና እንደ አንድ እንደ አንድ ሴት እንደ አንድ ግለሰብ እዛ ቦታ ላይ ያንን ሲመለከቱ ምን አይነት ስሜት አለው? ቦታውን እንደው ለአድማጭ ለመግለጽ ያህል ምን አይነት ስሜትን ይፈጥራል? እንግዲህ እንደ ሰው ስትመለከችው ትንሽ ከፍ ያለ የጭካኔ ተግባሮች ተመልክተናል። በተለይ ሰርቫይቨሮችንም ስታይ እንዴት እንደዚህ አይነት ጭካኔች ሊፈጽሙ እንደቻሉ ያሳስባል። በእውነትም ግን የሆነ የሚሰብር ነገር ስሜት አለው። እንዳልኩሽ ከምንመለከተው፣ ከምናየው፣ ከምንዳስሰው ውጪ በጠረን እንኳን ከፍተኛ የሆነ ለማንኛውም ሰው የሚረብሽ ነገር አለው። አስከሬኖች እንደዚህም ወድቀው ስታይ እና መስለመናገር በቀላል አይደለም በጣም በጣም ይከብዳል። ስደቱን ሁሉን ነገር ስታይ እ በጣም ይረብሻል። በእንደዚህ ያለ ተስፋ አስቆራጭ ሁኔታ ውስጥ ደግሞ ተስፋ የሚሰጡ ሰብአዊነቶችን ተመልክተናል ትላለች ሃይማኖት። እንግዲህ በዚህ በጣም ጨለማ በሚመስል ኢንሲደንት ውስጥ መልካም ደግሞ ተግባራት ነው አይተናል። እሱ የትግራይ ተወላጅ የሆኑ ሰዎች የአማራ እና የወልቃይቴ ተወላጆችን ሲከላከሉ እንደነበር አግኝተናል። እዛም ሪፖርት ተከተነዋል አንዲት ሴት ያገኘናት በተለይ ከአስራ ሶስት በላይ የአማራ ተወላጆችን በቤቷ ሸሽጋ ከጥቃቱ አስመልጣ እንደገና ደግሞ በምሽት እነሱን ይዛ ኬላዎችን ያው በትግርኛ ቋንቋ እየተናገረችው አሳልፈው አሳድራ እንደገና አሁን ተመልሳ ከነሱ ጋር አግኝተን አነጋግረናታል። ከተማ ውስጥ እና በአንድ ሰፈር ውስጥ እንኳን ሁለት ሰው አግኝተናል። ግንብ ሰፈር የሚባለው ነው፣ ከፍተኛ ጥቃት የደረሰበት ግንብ ሰፈር ሁለት ሰዎች አግኝተናል። አንደኛው ሴት እጃቸው በገጀራ ተመቶ የሚቃጠል ሰውን ከሞት ሊያድኑ ሲሉ ተመቶ ቆስላ አግኝተናል። እኚህ ደግሞ ያተረፏቸው ሰዎች ናቸው። ወስደው ጠቁመው ያሳዩን እና በጣም በጣም ተስፋ የሚሰጠው ደግሞ እንደዚህ አይነት ሰዎችን ያገኘንበት ጊዜዎች ነበሩ። በሌላ በኩል አምነስቲ ኢንተርናሽናል ለዚህ ጭፍጨፋ በቀጥታ ኃላፊነቱን ማን እንደሚወስድ ማረጋገጥ እንዳል ገልጾ ነገር ግን ዛሬ ያነጋገርናቸው የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች አጥኒ በወቅቱ ከጉዳቱ የተረፉ ቀጥታ ምስክሮችን ባለማግኘቱ ክፍተት እንደተፈጠረ ገልጸው አሁን ግን ያንን ክፍተት የሚሞላ መረጃ አግኝተናል ብለዋል። ከዛ በኋላ ተወሰኑ ሰዎችን በተለይ ከማይካድራ ሸሽተው እና ቆስለው ወደ አማራ ክልል የመጡ ሰዎችን ለማግኘት ችለን ነበረ። እነሱንም ኢንተርቪው ያርገናል። እነሱ የሰጠኑን ማስረጃ እንዳየ ነው በከተማው በተለይ ግንብ ሰፈር የሚባለው ወደ ከከተማ ወደ ምስራቅ አካባቢ ያለ እና ብዙ የአማራ ነዋሪዎች የሚኖሩበት አካባቢ በተለይ ደግሞ እነዚህ የቀን ስራ የሚሰሩ ሰዎች የሚያድሩባቸው አካባቢዎች ያለ አካባቢ ላይ ጥቃት እንደነበረ ነግረውናል። ጥቃቱን የፈጸሙትም የከተማው የተደራጁ ወጣቶች እና አካባቢው ደግሞ ሚሊሻ የሚባሉት ነትግራይ ክልል ተቀጣሪ የሆኑት የጸጥታ አካላት አንድ ላይ በመሆን እንደፈጸሙት ነው የነገሩን። በወቅቱ የአሜሪካ ድምፅ ያነጋገራቸው የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ሀዱሽ ደግሞ በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራን ለመቀጠል ሆን ተብሎ የተሰራጨ የሐሰት ዜና በማለት ማስተባበላቸው ይታወሳል። የትግራይ ክልል ልዩ ኃይል ብሄርን መሰረት ያደረገ ጥቃት የመፈጸም ባህል የለውም፣ ይህ የነሱ ባህል ነው ብለዋል። ጡረተኛ ጄኔራሎችን ጭምር ትግርኛ ተናጋሪ በማለት በህዝብ ላይ የዘር ማጥፋት ወንጀል ተናግረዋል ሲሉ ምላሽ መስጠታቸው አይዘነጋም። የሰብአዊ መብት ኮሚሽን አጥኒዋ ሃይማኖት ጥቃቱ በድምፅ አልባ መሳሪያዎች የተፈጸመ መሆኑን ገልጻ በዋናነት ትኩረት ያደረገው ደግሞ ወጣቶች ላይ ነው ብላለች። በቦታው ከነበሩት ውስጥ የሞቱት ስድስት መቶ ሰዎች በህይወት ከተረፉት ይበልጣሉም ብላለች። በተያያዘ አምነስቲ ኢንተርናሽናል የተሰኘው አለም አቀፍ ተቋም የኢትዮጵያ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት በሚያካሂዱት ጦርነት ከጦርነቱ ጋር ምንም ግንኙነት የሌላቸውን ሰላማዊ ዜጎች ደህንነት እንዲጠብቁ አሳስበዋል። በተጨማሪም መንግስት የሰብአዊ ረዴት አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻቹ ጥሪ አቅርበዋል። የአምነስቲው አቶ ፍሳሀ ተክሌ በዚህ ጉዳይ ላይ የሰጡንን ማብራሪያው በነገው ምሽት ይዘን እንቀርባለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ጥዩን ግርማን ለዘገባዎቹ አመሰግናለሁ አድማጮች ወደ ተከታዩ መጽሔት ርዕስ እንሻገር በተለያዩ አገራዊ ሁኔታዎች ባላቸው ምክንያቶች ሳቢያ የ2012 የትምህርት ዘመን የሁለተኛ ደረጃ ትምህርት መልቀቂያ አገር አቀፍ ፈተናዎችን ለመስጠት አለመቻሉን የትምህርት ሚኒስቴር አስታወቀ የስምንተኛ ክፍል ክልላዊ ፈተናዎችን አስመልክቶ ግን ክልሎች ከታህሳስ 1 እስከ ታህሳስ 30 2013 ባለው ጊዜ ውስጥ በእቅዳቸው መሰረት እንደሚሰጡ አመልክቷል ሙክታር ጀማል ዝርዝሩን ይዟል። የ2012 የትምህርት ዘመን የስምንተኛ ክፍል ክልላዊ እና የ12ኛ ክፍል ሀገራዊ ፈተናን በተመለከተ ዛሬ መግለጫ የሰጠው የትምህርት ሚኒስቴር የ8 የስምንተኛ ክፍል ክልላዊ ፈተና ከታህሳስ 1 2013 እስከ ታህሳስ 30 2013 ጊዜ ውስጥ እንደሚሰጥ መወሰኑን ገልጿል። የትምህርት ሚኒስቴር ዴኤታው አቶ ሚሊዮን ማቴዎስ ዛሬ ለመገናኛ ብዙሃን በሰጡት መግለጫ እንዳስታወቁት የስምንተኛ ክፍል ክልላዊ ፈተናን ክልሎች በየአካባቢያቸው ተጨባጭ ሁኔታ መሰረት የፈተና ጊዜያቸውን እንደሚያዘጋጁ ገልጸዋል። የአስራ ሁለተኛ ክፍል ሀገር አቀፍ ፈተናን በተመለከተ ባለው ሀገራዊ ሁኔታ ምክንያት ታስቦ በነበረ ጊዜ ለመስጠት ስላልተቻለ ላልተወሰነ ጊዜ ተራዝሟልም ብለዋል። አሁን ባለው ሁኔታ ከአንድ ማይክልም ጭምር ፈተናው የሚሰራጭ እንዲሁም ደግሞ ፈተናው የማስተዳደርም ስራ አገር አቀፍ ከመሆኑ ጋር ተያይዞ ትምህርት ሚኒስትርና አገር አቀፍ ፈተናዎች ድርጅት በጋራ የሚያስከዱት ከመሆኑ ጋር እና ሁሉም መዋቅር፣ ሁሉም የፖለቲካ አመራር፣ ሁሉም የክልል መንግስታት በጋራ በቅንጅት ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም አፋርም፣ በንሻንጉል መተከል አካባቢ ሌሎችም አንዳንድ ጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ፈተና ለማስተዳደር ወደሚያስችልና ተማሪዎቹ ተረጋግተው ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው። በዚህ መነሻ የአስሁለተኛ ክፍል ተፈታኞች ላልተወሰነ ጊዜ አስቀድሞ ታሳስ መጀመሪያ አካባቢ ላይ እንደሚሰጥ ሲጠባበቁ ስለቆዩ መራዘሙን አውቆ የክፍል ሀገር አቀፍ ፈተና ከአንድ ማዕከል በኮምፒውተር የሚሰጥ መሆኑን የገለጹት አቶ ሚሊዮን የቴክኖሎጂ ግብዓቶችን ከውጭ በማስገባት የማሟላት ስራዎችን መንግስት እያከናወነ መሆኑን ገልጸዋል። የፈተና ሂደቱ ስርቆትን የሚያስቀር በመሆኑ የሀገሪቷን የትምህርት ጥራት ደረጃን ከፍ የሚያደርግ ነውም ብለዋል። የትምህርት ሚኒስቴሩ አቶ ሚሊዮን ማቴዎስ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ማስጠንቀቂያ ተከታዩን የመጽሔት ርዕስ ከዚያው ከአዲስ አበባ የሚያቆየን ነው። የችሎት ውሎን ይመለከታል። አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳን እና አቶ ሸምሰዲን ጣሃ ዛሬም በቀጠሯቸው ችሎት አለመገኘታቸው ተገለጸ ይላል። የተከሳሾቹ የሕግ ጠበቃ የሀገሪቱ ወቅታዊ ሁኔታ ለደህንነታችን ያሰጋል በማለት ከችሎት መቅረታቸውን የገለጡት ፀሐይ ዳምጠው ተከታዩን አጠናቅራለች። አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳኔ ወይም ሐምዛ ቦረና እንዲሁም አቶ ሸምሰዲን ጠሃ በችሎቱ ያልተገኙ ሲሆን ቀሪዎቹ ተከሳሾች ግን መገኘታቸውን ጠበቃቸው አስታውቋል። ለምን እንዳልተገኙ ለችሎቱ ያስረዱት የተከሳሾቹ ጠበቃ አቶ ከድር ቡሎ ለአገሪቱ ደህንነት ሲባል አንቀርብም ማለታቸውን አብራርቷል። ዛሬ ችሎት ላይ አልቀረቡም። እንግዲህ ከአራቱ አራቱ ናቸው ያቀረቡት። እናቱ ጀዋር እንደማይመጡ ቀድሞ ነው ነግሮናል የማይቀርቡበት ምክንያት አንደኛ ሰው በየቦታ እየተገደለ ባለበት ሁኔታ እና ሀገሪቷ ጦርነት ውስጥ እያለች እኛ ስለ ንብረት ለመከራከር ችሎት መሄዱ ለህሊናችንም ጤና አይሰጠንም በዚህ አንገኝም ርበት ሁለተኛውና ዋናው መሰረታዊ ነገር ምንድን ነው በአሁኑ ሰዓት ባለው ሁኔታ ችግር ቢከሰት ች ሀገር ወደ አልተፈለገ ችግር ለምትገባ ሀገሪቷ ሰላም ሲባል በዚህ ችሎት ላይ አለመገኘት መጣለን የሚል ነው ከአርቲስት ሀጫሉ ሁንዴሳ ግድያ ማግስት ሁከትም በማነሳሳት ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለው ክስ የቀረበባቸው አቶ ጃዋር መሐመድ፣ አቶ በቀለ ገርባና በመዝገቡ ስር የተጠቀሱ ተጠርጣሪዎች የንብረት እገዳን በተመለከተ ጥቅምት 17ና ጥቅምት 24 2013 ዓ ም ከተከሳሾችና ከአቃቤ ሕግ በኩል ክርክራቸውን የሰማ ፍርድ ቤት

ለምሳሌ አለቤት ለብቻቸው ወይም ነ ለምሳሌ የቢሮ ለተለያዩ ለሰራተኛ ደግሞ ያለ እንደሆነ እንዲገለጽ የሚል ነበር። ግን አገር በናት ይሁን እንጂ ፍርድ ቤቱ ምንድነ ቤተሰብ ብሎ ይህንን አጣተ ለማቅረብ ቀጠሮ ይዘናል። ፍርድ ቤቱ ጉዳዩን በድጋሚ የተመልክቶ ውሳኔ ለመስጠት ለህዳር ሀያ ስምንት ሁለት ሺ አስራ ሶስት ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ አድማጮች ተከታዩ መጽሔት ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ያለፈውን የአውሮፓውያኑን ኖቬምበር 3 በኢትዮጵያ የቀን አቆጣጠር የጥቅምት 24ቱን ፕሬዚዳንታዊ ምርጫ ውጤት እስካሁን ያልተቀበሉ በመሆናቸው በትራምፕ አስተዳደር እና በምጪው የባይደን አስተዳደር ቡድኖች መካከል የኮቪድ-19ን መረጃዎች መለዋወጥ ጨምሮ በመካከላቸው ያለው ግንኙነት እጅግ አናሳ ነው። የአሜሪካ ድምጽ ዘጋቢ ሚሸል ክዩን በርዕሰ ጉዳዩ ዙሪያ ያጠናቀረችውን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። በዚህ ዓመት የዓለም ጋዜጠኞችን ደህንነት የሚያስጠብቀው ኮሚቴ ከባንግላዴሽ፣ ኢራን፣ ናይጄሪያ ና ሩሲያ አሸናፊ አድርጎ የመረጣቸው ጋዜጠኞች በከፍተኛ ተቃውሞና ጫና መካከል የገለልተኛ ሚዲያን አስፈላጊነት በማሳየታቸው ከፍ ከፍ አድርጓቸዋል። ከነዚህ መካከል የናይጄሪያ ፕሪሚየም ታይምስ መስራች የሆነው ዳፖ ኦሎሩኒዮሚ አንዱ ነው። በጋዜጠኝነት ስራው ሁለት ጊዜ የታሰረ መሆኑን የሚገልጸው ኦሎሩኒዮሚ ጋዜጠኞች በከፍተኛ ጫና ስር ሆነው እንደሚሰሩ ሲናገር እንዲህ ይላል። በድንጋጌዎቻችን ውስጥ የጋዜጠኝነትን ስራ ከባድ የሚያደርጉ ወደ 28 የሚደርሱ ሕጎች አሉን። በአገሪቱ ውስጥ ባሉ የሳይበር ወንጀሎች ሳቢያ ደግሞ እየጨመረ ይሄድም ይመስለኛል። ከእነዚህ ውስጥም የጋዜጠኝነትን ስራ ወንጀል የሚያደርጉ ግራ የተጋቡና አደገኛ የሆኑ ሕጎች አሉን። በባንግላዴሽ በኤሌክትሮኒክ ሚዲያ አጠቃቀምና የሐሰተኛ ዜናዎች ዙሪያ የወጡ ድንጋጌዎችም በጋዜጠኝነት ስራ ትልቅ ተጽዕኖ አላቸው። ሌላኛው ተሸላሚው ፎቶ ጋዜጠኛ ሻህ ሙሐመድ ሞሳኤድ ሙስናን፣ የኢኮኖሚን ማዕቀብና ና ህዝባዊ ተቃውሞችን እየተከታተለ የሚዘግብ ሲሆን የማህበራዊ ሚዲያ እንዳይጠቀም ተዘግቶበታል። ከዚያም አልፎ በሰራቸው የጋዜጠኝነት ስራዎቹ ካለፈው ነሐሴ ጀምሮ አራት ዓመታት ተፈርዶበት እስር ቤት ገብቷል። በመካከለኛው ምስራቅ የዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ወኪል የሆነው ሸሪፍ መንሱር ይህንን ብለዋል። we and a lot of journalists around the world have relied on people like muhammad in times of crisis. he's providing a service to iranian citizens and to the international community at the same time. and for him to be jailed just for stating facts. ቀውስ በሚከሰትበት ወቅት እኛና በመላው ዓለም ያሉ በርካታ ጋዜጠኞች እንደ መሐመድ አይነት ባሉ ሰዎች የምንተማመን ይመስለኛል። በአንድ ተመሳሳይ ጊዜ ለኢራናውያንና ለዓለም አቀፉ ማህበረሰብ አገልግሎት ይሰጣል። እውነቱን በመናገሩ ብቻ በእነዚህ የተምታቱ ክሶች ወደ እስር ቤት መግባቱ የኢራን መንግስት ለጋዜጠኞችና ለሚዲያ ተቋማት ያለው አመለካከት ምን ያክል የወረደ መሆኑን ያሳያል። ሩሲያዊቷ ጋዜጠኛ ስቬትላና ፕሮኩዬቫ የሰራችው የጋዜጠኝነት ስራ እንደ ሽብር ስራ ተወስዶ ባለፈው ሐምሌ ወር ከፍርድ ቤት እንድትቀርብ ተደርጋለች። ያ መሆኑ ግን የጋዜጠኝነት ሙያዋን ከመግፋት ወደ ኋላ አላስቀራትም። የዓለም አቀፉ ፕሬስ ነጻነት ተሸላሚዋ ስቬትላና እንዲህ ትላለች። የምናደርገው ነገር የተለመደና ጤናማ በሆነ ማህበረሰብ ውስጥ መኖር ያለበት ተራ ነገር ነው። ሙያችንን ትተን የምናደርገውን ነገር ሁሉ ብናቆም ግን መላው ሀገራችን፣ ጠቅላላው ማህበረሰባችን ከተለመደውና አሁን ካለው ስልጣኔ ሁሉ የምንርቅ ይመስለኛል። ከዓለም አቀፍ ጋዜጠኞቹ ማዕከል ኮርትኒ ራድሻ እንደሚሉት ጋዜጠኝነት በተጠቃ ጊዜ የጋዜጠኝነት ነጻነትን በመታደግ ረገድ እንደ ሌላይቱ ተሸላሚ እንደ አማል ክሎኔይ የመሳሰሉ ዓለም አቀፍ የሕግ ባለሙያዎችን የመሰለ ተፈላጊ ነገር የለም። በዚህ አመት ለአማል ክሉኒ የተሰጠው የጉዌን አይፌል የፕሬስ ነጻነት ሽልማት በህግ ባለሙያዎችና በጋዜጠኞች ማህበረሰብ መካከል ላለው የስሜትና የእምነት መቀራረብ እውቅና ይሰጣል። እርስ በርሳችን እንፈላለጋለን። የፕሬስ ነጻነት በጥቃት ስር በሆነበት ጊዜ ሁሉ የሚደረገው እርዳታ ከመቼውም ጊዜ በላይ አስፈላጊ የሆነ ነገር ነው ይላሉ ባለሙያዎቹ። አድማጮች አሁን ወደ መጨረሻዊ መጽሔት ውረስ እንሻግራለን። የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ጆ ባይደን በርካታ የካቢኔ አባሎቻቸውን ይፋ አደረጉ። ከነኚህም መካከል የውጭ ጉዳይ ሚኒስትር አድርገው ያጫቸው አንቶኒ ብሊንከን ይገኙበታል። በዓለም አቀፍ ትብብር፣ በስደተኞች ና ሰብአዊ መብቶች ጉዳይ ጽኑ ደጋፊነታቸው ስለሚታወቁት ብሊንከን የአሜሪካ ድምፅ ዘጋቢ ሲድኒ ሴን ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። አንቶኒ ብሊንከን በቀድሞ የኦባማ አስተዳደር ረዳት የውጭ ጉዳይ ሚኒስትር ሆነው ሰርተዋል። ተመራጩን ጆ ባይደንንም ከ2002 ጀምሮ በአማካሪነት አገልግለዋል። የሁለተኛ ደረጃ ትምህርታቸውን በፈረንሳይ ፓሪስ የተከታተሉ ሲሆን የኔቶና የሌሎች ዘርፈ ብዙ አጋር ተቋማት ጠንካራ ደጋፊ በመሆን ይታወቃሉ። ብሊንከን ዩናይትድ ስቴትስን በመወከል ዓለም አቀፍ የስደተኞች ቀውስንም ለመፍታት የተደረገውን ጥረት መርተዋል። እንደ አውሮፓ አቆጣጠር በ2016 ታዋቂ በሆነውና በፒቢኤስ ቴሌቪዥን በሚተላለፈው ሲሰሚ ስትሪት በተባለው የአሜሪካ ሕጻናት ትርኢት ላይ ቀርበው ስደተኛ ማለት ማን እና ምን ማለት እንደሆነ እንድናውቅ፣ ሁላችንም እርስ በራሳችን እንዴት መማማር እንደሚገባን በጨዋታ መልክ ሳይቀር ለማስረዳት ሞክረዋል። እነዚህ ሰዎች ቤታቸውን መልቀቅ የነበረባቸው ሰዎች ናቸው። ግሮቨር፣ ቤትህን መልቀቅ ምን ያህል አስቸጋሪ ሊሆን እንደሚችል ማሰብ ትችላለህ? አይ፣ በፍጹም አልችልም። መቼም ቢሆን ሴስሚ ጎዳናን ሴስሚ ስትሪትን ትቼ መሄድ አልፈልግም። አንዳንድ ተንታኞች እንደሚሉት ብሊንከን መጀመሪያ ቅድሚያ ሊሰጡ የሚፈልጉት ዓለም አቀፍ ግንኙነቶችን ማደስ እና በፕሬዝደንት ትራምፕ የተቋረጡትን እንደ ኢራኑ የኒውክሌር ስምምነትና ሌሎችን ስምምነቶች ወደ ነበሩበት መመለስ ነው። ከአትላንቲክ ካውንስል ማርክ ሲማኮቭስኪ እንዲህ ይላሉ። እኔ እንደሚመስለኝ ከሁሉም ነገር በፊት ማድረግ የሚፈልጉት ዩናይትድ ስቴትስ በመላው ዓለም የምትታመን ወዳጅና አጋር መሆኗን የሚያሳይ ገጽታዋን ወደ ቦታው መለስ ነው። የተበላሸውን ግንኙነት መልሰው ማደስ የሚፈልጉ ነው የሚመስለኝ። ለነገሩ አሁን በአጽንኦት ተደጋግሞ የሚነገረው ምን እንደሆነ ታውቃለህ? ተመልሰናል የሚለው መልእክት ነው። ዩናይትድ ስቴትስ ለአየር ንብረት ለውጥ ትኩረት ወደ መስጠቱ ወደ ፓሪሱም የአየር ንብረት ስምምነት ተመልሳ የምትገባበትና ከሩሲያ ጋር ያለውን የስትራቴጂያዊ ጦር መሳሪያዎች ቅነሳ ስምምነቶችን ማስፋት የሚቻልበትን መንገድ ማፈላለግ የምትይዝበት ነው የሚሆነው። በሌላ በኩልም ታዋቂና ለ35 ዓመታት ያገለገሉት ነባሯ ዲፕሎማት ሊንዳ ቶማስ ግሪንፊልድ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሆነው እንዲሰሩ በባይደን የተመረጡ መሆናቸው ተነግሯል። በአስቸጋሪው የዘር መድሎ ዘመን ብዙ ፈተናዎች ውስጥ ያደጉ መሆኑን የሚናገሩት ጥቁር አሜሪካዊቷ ሊንዳ ቶማስ እንዲህ ይላሉ። የነበሩኝ ነገሮች የእናቴ ተስፋና ሕልሞች ነበሩ። ገና በልጅነቴ ጀምሮ በመንገዴ የሚገጥመኝን ማንኛውንም ችግር መጋፈጥ እንዲችል አስተምረውኛል። የሴኔቱን ይሁንታ አግኝተው ሹመታቸው የሚጸድቅላቸው ከሆነ ብሊንከን እንደ አውሮፓ አቆጣጠር ከሚያዝያ 2018 ጀምሮ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሆነው የሰሩትን ማይክ ፓምፔዮን ይተካሉ ተብሎ ይጠበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን በዚህ ክፍል ቀዳሚ ወደ ሆነው ሳምንታዊ ቅንብር ሐኪሙን ይጠይቁ ባለፈው ፋይዘር የተባለው የዩናይት ስቴትስ የመድኃኒት አምራች ኩባንያ ያወጣው ቀደም ብለን የተነጋገርንበት የክትባት አይነት በጣም የተለየ አያያዝን መፈለጉ አንዱ ፈተና መሆኑን ተመልክተው ነበር። ከዜሮ በታች ስልሳ ዲግሪ ሴልሰስ ቅዝቃዜ የሚፈልግ መሆኑን፣ የተለየ ማቀዝቀዣ በቤት ውስጥ ያለ እንኳን ማቀዝቀዣ በቂ ላይሆን የሚችልበት መሆኑን አከፋፈሉና ስርጭቱን የሕክምና ተቋማት ሳይቀር ያን አይነት ማቀዝቀዣ እንደ ልብ የሌላቸው በመሆኑ የተለየ ሁኔታ መፍጠሩን እንደ አንዱ ፈተናው ገልጸው ነበር። ይህ አሁኑ የሞደርና ክትባት ግን ያን ሁሉ ፈተና ያለፈ ይመስላል። በቀላሉ መዘዋወር፣ መከፋፈል፣ ለጥቅም የሚውልበት ጊዜ ድረስ መቆየት የሚችል ይመስላል። እስኪ እሱን ያስረዱን። ልክ ነው እንግዲህ በአጠቃላይ ክትባት ሲባል ወይ ራሱ ቫይረሱን የያዘ ወይም የቫይረሱን አካል የወሰደ ወይ በተለያየ መንገድ ወይ አዳክመው ቫይረስ ደግሞ ያው ብዙ በአየር ላይ መቆየት አይችልም ኮቪድ ናይንቲን ራሱ በተወሰነ ጊዜ ውስጥ ይሞታል ስለዚህ ጠቅላላ ክትባት ሲባል ያው በቀዝቃዛ ቦታ በሬፍሪጄሬሽን መቀመጥ ያለበት የፋይዘሩ ትንሽ ያሳሰበን ነገር ምንድን ነው በጣም በጣም ዝቅተኛ ከዜሮ በታች ወደ ሰባ ዲግሪ ሴንቲግሬድ መቆየት ስለነበረበት በተለይ እንደ ኢትዮጵያ አይነት ሀገር አንዳንዴ መብራቱም ሊጠፋም ላይጠፋም በሚችልበት ቦታ እንዲህ አይነት ክትባት አስቸጋሪ ነው ብለን ነበር ያሰብነው። አሁን ይሄ ሞደርና በጣም በተሻለ መንገድ ነው ያለው። አንደኛ ቤት ውስጥ ዝም ብሎ ያለ ሪፍሪጅሬተር እንኳን እስከ አስራ ሁለት ሰዓት መቆየት ኃይል አለው። ሁለተኛ ቤት ውስጥ ባለው ሪፍሪጅሬተር እንኳን አስቀምጠነው እስከ ሰላሳ ቀን መቆየት ይችላል። ማቀዝቀዝ ከቻልና ደግሞ በኔጌቲቭ ሀያ ዲግሪ ሴንቲግሬድ ድረስ ማቆየት ከቻል ወይም በፋራናይት ኔጌቲቭ አራት እስከ ስድስት ወር መቆየት የሚችል ነው። ይሄ እንግዲህ በጣም ኤክሳይቲንግ ያደረገው ምንድን ነው? አብዛኞቹ ክሊኒኮች፣ ሆስፒታሎች ይሄን ማድረግ ይችላሉ። ለማጓጓዝ ቀላል ነው። በተለይ ራቅ ያለ ቦታ ወደ ገጠር፣ ወደ ምን ለመውሰድ የተወሰነ ጊዜ ይሰጠናል ማለት ነው። ከዚህ በላይ ደግሞ ማሙቱ፣ አይደለም የፋይዘሩ አብሮት የሚመጣ ማማሙ ያለውን ተቀላቅሎ ነው የሚሰጠው። ይሄኛው እንደዛም ነገር የለውም። ይሄ በጣም ኤክሳይቲንግ ነው። እርግጥ ገና ከቆየን ሌላ አንድ ወር ወይ ሁለት ወር ምን ቆይ ከሆነ ደግሞ የጀርመኑ አለ ኪዩርቫክ የሚባል በአርባ አንድ ዲግሪ ፈረናይት ሶስት ወር ድረስ የሚቆይ ሁሉ ሊመጣ ይችላል። እንግዲህ ያው እንዳመጣጡ ነው ኢንፎርሜሽኑን የምናዘጋጀው ማለት ነው እና እየተሻሻለ ነው የሚሄደው። ፋይዘሮቹም እየሰሩበት ነው ያንን መቋቋም የሚችል ቫይረሱን ከቦ የሚያደርግ ነገር እያጠኑ ነው። እነሱም ይመጣሉ ብለን እናስባለን። በአሁኑ ግን ሞደርና ነው ይሄንን ማድረግ ይቻላል። መልካም። ያልተመለሱት ጥያቄዎች ፍለጋው ይቀጥላል። ምናልባት ሌላ ትልቁ ጥያቄ ይሄ ክትባት ከወጣም በኋላ እንዴት ይዳረሳል፣ ማ መቼ ያገኛል የሚለው ነው። በእርግጥ ጥናቱ የተመለከተው ለምሳሌ በነጮች ላይ ብቻ የተደረገ ጥናት ቢሆን ለጥቁሮች ይሰራሉ ወይ ማንስ ከዚህ ተጠቃሚ መሆን ይችላል የሚለውን እንድናይ ይረዳል። እና ማ መቼ ያገኛል የስርጭቱስ መንገድ ምን ይመስሎታል? ሶ አርባ አራት ካምፓኒዎች እያጠኑ ነው። ከዛ ውስጥ አስራ ሁለቱ ሰው ላይ እየተጠና ነው። ከነዛ ከአስራ ሁለቱ ሶስቱ የሞደርና ኤክሳይት ያደረገን ምንድን ነው? ልክ እንደ ፋይዘር ይሄ ሜሴንጀር አርኤን የሚባል ሰው በስህተት ቢወጋ በሽታው እንዳይዘው የሚያደርገው አይነት ክትባት ስለሆነ በጣም ኤክሳይቲንግ ነው። ለኛ ለኢትዮጵያ በጣም ኤክሳይት ያደረገኝ ነገር ስቲል የድሮ ቢሲጂ የሚባለው ቫክሲን አሁንም በጣም እየተጠና ነው ዩሮፕ ውስጥ እና እስከ ዛሬም የሚመስለኝ ብዙ ኢትዮጵያኖችን ብዙ አፍሪካ ሀገር የጠበቀን ከኮቪድ አሜሪካ እንደዚህ ይሄ ሁሉ ሲያዝ ወይም ዩሮፒያን ሲያዙ በመሰልጠን ላይ ያሉ ሀገሮች እንደ ኢትዮጵያ ያልተያዝ ነው። በዚህ በቫክሲኑ ይመስለኛል ለቲቪ የሚሰጥ ነው። ሁላችንም ድሮ ተወቅተናል ትምህርት ቤት እየመጡ አሁን እሱ በጣም በትልቅ ጥናት እየተካሄደ ነው። እሱ ኤክሳይት ያደረገ ምንድን ነው? አንደኛ ርካሽ ነው፣ ሁለተኛ በየቦታው ሞልታ ኢትዮጵያ ውስጥ በየቦታው በየክሊኒኮ በየቦታው አቬለብል ነው። ሌላው ጃንሰን ን ጃንሰን እየሰራ ያለበት ትልቅ ቫክሲን አለ ሌላው አስትራዜኔካ የሚባል ካምፓኒ እነዚህ፣ ትላልቅ ካምፓኒዎች ናቸው፣ ብዙ ልምድ ያላቸው የብዙ መድኃኒቶች የሚያደርጉ ናቸው። እና በጣም በትልቅ ደረጃ እየሰሩ ነው። አንዱ የጠቀማቸው ነገር ምንድን ነው? ብዙ ሀገር ኮቪድ እንደገና እየባሰ ነው። ስለዚህ የበሽተኛ እጥረት የለባቸው። ለቶሎ ውጤቱ የሚመጣው በሽተኛው እየቀነሰ ኢንፌክሽን እየቀነሰ ቢሆን ኖሮ ጥናቱ ረጅም ጊዜ ፈጅ ነበር። አሁን ግን በሽተኛ ችግር ስለሌለባቸው በሱ ምክንያት ቶሎ ሁሉም የሚመጡ ይመስለኛል። መልካም የመጨረሻው ጥያቄ ጀመር ያደረጉት እነኚህ ተስፋ ሰጪ ሁኔታዎች መበራከታቸው ተስፋ የተጣለባቸው እና ሶስተኛው የሙከራ ደረጃ የሚባለው በሰዎች ላይ የሚጠና ሙከራ በመካሄድ ላይ ያሉ ቁጥራቸው የበዙ የክትባት ሙከራዎች እንደመኖራቸው ተስፋው ገና ከዚህም የሚበረታ ይመስላል። ካለብን ችግር ከጉዳቱ ከፍተኛነት አንጻር በእርግጥም ያን ያህል ብዙ እድሎች መፈጠራቸውን እንዲህ የተለየም ሁኔታ ጥናት ተጠንቶ በፍጥነት መድረሱ ያበረታታል፣ ሁኔታው ያስገድደው መሆኑንም ግልጽ ያደርጋል። ከኮቪድ የነፃ ዓለም ሩቅ አይሆንም የሚል ተስፋውን ፈንጥቀዋል። ባለፈው ውይይታችንም ነካ አድርገነው ነበር። አሁን በዚህ ቅርበት ይሄ መምጣቱን ሌሎችም ተስፋ ያደረጉባቸው ቶሎ እንደሚመጡ አስበው እንደው በጊዜ ብንተምን ከዚህ ጊዜ በኋላ ኮቪድ ቢያንስ አሳሳቢ የማይሆን የአኗኗር ዘይቤያችን በመሰረቱ የተለወጠ ይመስላልና ሙሉ በሙሉ ራሱን እንኳን ባንኖር የቀድሞ ሕይወታችንን ቢያንስ የሚመስል ምን ይታዩታል? የእነኚህ ክትባቶች መምጣት የተረጋጋውን፣ የለመድነውን፣ የምናውቀውን ብዙ ገደብ የሌለበትን ህይወት በምን ያህል ጊዜ ውስጥ እናገኘው ይሆን? ሁለቱም መድኃኒቶች እስካሁን የወጡት እዚ ሬድዮ ድምፂ ኣሜሪካ እዩ ብ 22 25 31 ሜትር ባንድ ከምኡ ውን ብናይልሳት ኣብ ፌስቡክን ዩትዩብን ምሸት ምሸት ካብ ሰዓት 4 ክሳብ 4 ፍርቃን